የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች በቴሌግራም ቦት፣ ፌስቡክ ሜሴንጀርና በኢሜይል የላካችኋቸው መልእክቶች ደርሰውናል እንደሚከተለው ይስተናግዳሉ። የሀረሩ ደንበኛችን መቶ አለቃ ውቤ ታሪኩ በላኩት መልእክትን ጀመር ሰላምን ከጦር ሜዳ ወይስ ከጠረጴዛ ዙሪያ ሲሉ ይጠይቃሉ። አሁን ላይ በዓለም ዙሪያ የሚነሳው ትልቁ ጥያቄ ሰላም ነው። በአራቱ ማዕዘን የሚገኙ የዓለም ሕዝቦች ድምፅ በአንድነት ሰላም ሰላም ሰላም እያለ ያስተጋባል። ሰላም ግን ፈጽሞ የለም። ለሰላም መደፍረስና ለህዝቦች ስቃይና መከራ በአብዛኛው እንደ ምክንያትነት የሚጠቀሱት የኢኮኖሚና የአይዲዮሎጂ ልዩነቶች ናቸው። እነዚህን ልዩነቶች አጥብቦ በአንድ ላይ ለመኖር ዘዴው በጣም ቀላል ነው። የኢኮኖሚ ልዩነቱን በተመለከተ ሁነኛ መፍትሄ ሊሆን የሚችለው በሰው ልጆች መካከል የተቀራረበና ሁሉንም ተጠቃሚ የሚያደርግ የኢኮኖሚ ስርዓት መዘርጋት ነው። አይዲዮሎጂን በተመለከተ የተንበረቀቁ የሀሳብ ልዩነቶችን አቀራርቦ በልዩነቱም ቢሆን ተግባብቶ መኖር የሚቻልበትን ምህዳር መዘርጋት ነው። የመጀመሪያውም የመጨረሻውም እውነት የኔ ብቻ ነው ብሎ መፈከሩ ውድቀቱን የከፋ ካልሆነ በቀር የሰላም አማራጭ ሆኖ ሊቀርብ አይችልም። ይህ ነውረኝነት ነው። ለዚህ ሀሳብ መንደርደሪያ የሆነኝ አንድ ወቅት የነበረ መፈክር ነው። መፈክሩ የደርጎች መፈክር ነው። ሰላምን ከጠረጴዛ ዙሪያ የማይሹ ከጦር ሜዳ እንዲያገኟት ይገደዳሉ ይላል። ይህንን ሀሳብ አስተውሉት፣ በጦር ሜዳ የሚለውን ወገኖች፣ እንደው በፈጣሪ ይሁንባችሁ፣ በምን አይነት አኳኋን ነው ሰላም ከጦር ሜዳ የሚገኘው? ምናልባት የዚህ መፈክር ጌቶች ጦር ሜዳን አይተው የማያውቁና ጦርነትን ያልቀመሱ ሰዎች መሆን አለባቸው። ከጦር ሜዳ ሊያገኝ የሚችለው ሁከትና ብጥብጥ ያለመረጋጋትና የሰው ልጆች ስቃይ እንዲሁም ሰቆቃ ነው። ጦርነት የሙታ ዙሪት በደናዊ ናሙና እንጂ በጭራሽ ሰላምን ሊያመጣ ይችላል ተብሎ አይታሰብም ሲሉ የሀረሩ ደንበኛችን መቶ አለቃው ቤ ይቀጥላሉ። ወደ ኋላ መለስ ብለን ያለፉትን ታሪኮቻችንን ማየት አሁን ዛሬ ላይ ላለው ግጭትና እሰጣ ገባ ትምህርት ሰጪነቱ ከፍተኛ ነው። ካለፈ ታሪካችን ግን መማር አልቻልንም። ከ1969 እስከ 1983 ድረስ ችግሮቻችንን በጦርነት እንፈታለን በጦርነት ሰላምን እናመጣለን ብለን ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ግዙፍ የእግረኛ የሜካናይስድና የአየር ኃይል ጦር አዝምተናል። ጦርነቱ የአገሪቱን አንጡራ ሀብትና የአምራቹን ዜጋ ህይወት በልቶ ሀገሪቷን ራቁቷን አስቀራት እንጂ የተባለውን ሰላምና በኃይል አማራጭነት ብቻ ለማምጣት የተሞከረውን ስርዓት በሁለት እግሩ ቆሞ እንዲራመድና እንደ ስርዓት ጸንቶ እንዲቆም አላስቻለውም የሚገርመው ነገር በዚህ ምክንያት ፈረሰ ሳይባል በነፋስ እንደሚገፋ ገለባ ብን ብሎ ግማሹ ወደ ዚምባብዌ ከፊሉ ደግሞ ወደ ወይን ቤት ገባ። ይህ መቼም በህይወት ቆመን ያየነው ስለሆነ አድማጭን ከጥርጣሬ ውስጥ ሊከት አይችልም። ለማለት የተፈለገው በአጭሩ ጦርነት ነገሮችን ያባበስ ካልሆነ በስተቀር ሰላም ሊያመጣና ስርዓትን እንደ ስርዓት ሊያስቀጥል አይችልም። ምናልባት ጦርነት ጊዜ መግዣና ማስታገሻ ሊሆን ይችላል ህዝብ ለሚያነሳቸው የነፃነት የዲሞክራሲና የሰብአዊ መብት ጥያቄዎች ግን መልስ ሊሆን አይችልም። በአማራ በኦሮሚያና በትግራይና በሌሎችም አካባቢዎች ለሚታዩ ጦርነቶች እና ደም አፋሳሽ ግጭቶች ብቸኛው መፍትሄ በጠረጴዛ ዙሪያ ተቀምጦ መነጋገር ብቻ ነው። በዚህ ግጭት ኪሳራ ካልሆነ በስተቀር ማንም አሸናፊ ማንም ተሸናፊ ሊሆን አይችልም። ከላይ በተጠቀሱት የአገራችን አካባቢዎች ውሎ ማደር ብርቅ በሆነበት በአሁኑ ጊዜ ስለ ልማትና ሌሎች ነገሮች መተረኩ ለአብዛኞቻችን የሚዋጡ ሆኖ አልተገኘም። ትናንትም ጦርነት፣ ዛሬም ጦርነት፣ ዛሬም ድረሱልን፣ ነገም ድረሱልን ማለቱ በዓለም ህዝብ ፊት ትዝብት ላይ ጥለናል። ይህንን ጉዳይ በተመለከተ አድማጭ ከየት የመጣ ገራገር ፖለቲከኛ ነው እንዳይለኝ እሰጋለሁ ሲሉ መቶ አለቃው ቤ ወደ መጨረሻ ሀሳባቸው ያልፋሉ። መንግስትም፣ የሹም ዶሮ ሆኖ ካልተቆጣኝ አንድ ምክር ቢጤ ለግሼው ለማለፍ እፈልጋለሁ። ለስድስት ለሰባት ዓመት የተካሄደው ኃይል የተቀላቀለበት መፍትሄ ፍለጋ የትም እንዳላደረሰ በግልጽ ይታያል። ስለዚህ ብቸኛው አማራጭ የሰላም በሮችን ከፍቶ ግልጽ ድርድር ማድረግ ብቻ ነው። ይህም መግር ለመንግስት ብቻ ሳይሆን በኃይል ዓላማችንን እናሳካለን ብለው ብረት ላነሱት ታጣቂዎችንም ይጨምራል። ቸር ይግጠመን፣ የሰማነውን በልቦናችን ያሳድርልን ብሏል መቶ አለቃ ውቤ ታሪኩ። አሁን ደግሞ በድምፅ ከሌላኛው የረዥም ጊዜ ደንበኛችን የደረሰንን መልእክት እናሰማችሁ ላኪው መሀመድ ሀሰን ናቸው ከሀብሩ እንዴት ናችሁ ደህና ናችሁ ወይ ምን የመሀመድ ሀሰን አዛውንቱ ነኝ ሀብሩ ወረዳ የወታሪችን በዋጋቸው አያልቅም እንዲ የእኔ አሁን መንገድ ሰርቼ ለአገር አስረክቤ ሁለት ስርፋ መሬት ተሸልሜያለሁ ወረዳው ሀብሩ ወረዳም ሸልሞኛል አመሰግናለሁ ተቀምጬ አላቅም እንዲ በጎ ስራ መስራት ደግ ነው አንድ የአትክልት መሬት ሸለሙኝ። አንድ ደግሞ እንደዚሁ ያንንም የቦታ መሬት ሸለሙኝ። ልጆች የሰፍረውበታል መቼም ያሆኑ ልጅ አስበላ ወዲያውን ተቀብዬ ላሳረጉኝ እኔም ባዶ ቤት ተቀምጫለሁኝ እያለቀስኩኝ። መቼም ወቅቱ የሚገርም ነው። የሚያስገርም ወቅት ነው። ሁሉም አድርግ ዱዋ እንደራረግ፣ እንደራረግ። ይህን እኳ ጦም ስተተፈታ ክርስቲያኑም ዱዋ ይጾልይ፣ እስላሙም ይጸልይ። አረንጃው ሰላም ይሆንልን። በጎ መስራት ደግ። ቆይ ማረስም የግነ በጎ ስራ ነው። መተማርም በጎ ስራ ነበር፣ መነገሪም በጎ ስራ ነበር። ኧረ ጠብ አይጠቅመንም። እንዲያው እርቅ ይውረድ እርቅ ይውረድ ባሩ ታላ ቤትና እግዚአብሔር ለምኑ ክርስቲያኑ ማመሰግናለሁ። ሽማግሌው አዛውንቱ መሐመድ ያሰነኝ። ኤፍሬም ምትኩ የአካል ጉዳተኞች ጉዳይ ያሳስባቸዋል። ለአካል ጉዳተኛ የትራንስፖርት ህግ የለም ሲሉም ይገልጻሉ። ዘላለም ጥላሁን ደግሞ መቼ ነው መኖር የምንጀምረው? እውነትስ ለኛ የሚታገል ፓርቲ የሚሆን ሌላ ቡድን ከመንግስቱ ኃይለማርያም ዘመነ መንግስት በኋላ ለእኛ ለተጋሩ ምን የተለየ ዘላቂ ሰላም አመጣ? ሲሉ ይጠይቃሉ። ስሜነህ የተባሉትም አስተያየት ሰጪ ከትግራይ ወቅታዊ ሁኔታ ጋር የተያያዘ ነው አስተያየታቸው። ዶቼ ቬለ የትግራይ አንድ ጊዜ ሞቅ ሌላ ጊዜ ደግሞ ጋብያ ላይ የቀጠለው የፖለቲከኞች ሽኩቻ የህዝብን አቅምና ፍላጎት ያላገናዘበ፣ ለህዝብ ያዘኑ የተቆረቆሮ በመምሰል ወደ ሌላ ግጭት፣ ስደት፣ ነፍስና አካል የማጥፋትና የማጉደል አባዜ ነው። የትግራይ ኃይሎች መሳሪያ መፍታትንና መልሰው መቋቋምን በፕሪቶሪያው ስምምነት አምነው የተቀበሉት አይደለምን ሲሉ ይጠይቃሉ። ያኢ ጉለሌ ጋሊሌ ደግሞ የሰው ልጅ ባይሰራ ቢራብ ትውልድም ቢሆን ቢዳክም ቢጠፋ ምን ፋይዳ አለው ሲሉ እሳቸውም ይጠይቃሉ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። እኔ የዶቼ ቬለ ደንበኛ ነበርኩ። በህይወቱ ውጣ ውረድ ምክንያት ከዶቼ ቬለ ከራኩኝ ቆየሁ። ከአስራ ምናምን ዓመት ሊሆነኝ ነው። ህይወት ውጣ ውረድ ነበረውና እና ዩኒቨርሲቲ ተመርቄ ስራ እስከሚይዝ ድረስ የዶቼ ቬለ ጊዜ በአግባቡ መከታተል አልቻልኩም። ከአምስተኛ ክፍል ጀምረን እስከ አስራ አንደኛ ክፍል የሁላችሁንም ጋዜጠኞች ድምፅ እየሰማን አደግን። ገጠ ክፍለ ሀገር ነበር። ከዶቼ ቬለ ውጭ እና ከቪኦኤ ውጭ ዜና መሰራጫ ስለ አዳመጫ ስላልነበረን ለሁለታችሁም ተቋማት ከፍ ያለ ዋጋ ህይወት ሳትፈልገው ያረቃል፣ ሳትፈልገው ያቀርባል። ያ ነው እንጂ ከዶች በለም የሚራቅ ሆኖ አይደለም። አሁን ደግሞ ሌሎች ኃላፊነቶችም ጫና፣ የስራ ጫና፣ የህግ ባለሙያ ነኝ መጣና ትንሽ በምፈልገው ጊዜ ነገሮችን ማከናወን አልቻልኩም። ዞሮ ዞሮ ግን ይህን ያልኩት ከጋዜጠኞቹ መካከል ሰው መለየት ከተቻለ የነጋሽ መሐመድ ድምፅ ግን ይለያል። ነጋሽ መሐመድ ልዩ ግርማ ሞገስ አለው። አፍንጫውን አስቦበት ሳያስበበት ጫነ ብሎ ማህደረ ዜና ግራ አጋቢ መደር ሲል ሚገርም የሚያጉረመርም ድምፅ ነበረው። አይረሳም። አይነ ስውሩ አቃቢ ህግ ነኝ። አመሰግናለሁ። አቃቢ ህግ ለተሳትፎ በጣም እናመሰግናለን። እንደገለጹልን አይነ ስውር ኖት። ዝግጅታችንን ማየት ለተሳናቸው የሚሆን ለአካል ጉዳተኞች በተሻለ መንገድ እንዲደርስ እንዲሻሻል የሚጠቁሙን ነገር ካለ እንዳሁኑ የድምፅ መልእክት ይላኩልን። ለማንኛውም ገንቢ ሀሳብ እናመሰግናለን። አሁን ደግሞ ወደ አዲስ አበባ እናምራ። ፋሲል ናቸው። አስተያየቱን የላኩት ዲደብሊዎች እንዴት ናችሁ? እኔ እጅግ የምወዳቸውና የማከብራቸው የጋሽ ትራምፕ ነገር ሰሞኑን ደስ አለል ብሎኛል። አንዳንድ ጓደኞቼ ገና ጋሽዬ እንደተመረጡ አንዳንድ ስደተኞችን ሕግ ወጥ እያሉ በጥያራ እየጫኑ ወደ ሀገራቸው በግድ ሲመልሱ አይተው ከወደ አሜሪካ ደውለው ይህ ውሳቸው እንዲመረጡ የጸለይከው ጸሎት ይህው ጉድ አደረገን። ድሮም ሀገር ቤት እያለንም ቢሆን ምቀኛችን ነበርክ ብለው ከናካቴው ዘጉኝ ስልክ። ም ብሎ ካደረጉ ከዚህም ለጠቀው ትራምፕ አሜሪካን በልግስና ያሳወቃት እንደ ዩኤስኤድ አይነት ስንት ዜጎቻችንን እየረዳ ያለ ድርጅት ሲዘጉ ልቤ ተጠራጠራቸው። አሁን ደግሞ አባቴ ጆሮ ላይ ለጥፉ ሲከታተለው እኔንም ሱስ ያስያዘኝ ስንት የአምባገነን መሪዎችን ድብቅ ዓላማቸውን ያጋለጠ እኔም በተለይ ለልጄ ላወርሰው ካሰብኳቸው ጥሩ የመረጃና የመዝናኛ ምንጭ የሆነውና ከዲደብሊው ቀጥሎ የምወደውን ቪኦኤን ሊዘጉ መወሰናቸውን ስሰማ እጅግ አዘንኩ። ሆዴም ተከፋባቸው። ለመሆኑ ግን በዘመነ ትራምፕ የአሜሪካ ከኢኮኖሚና መረጃ ለዋላዊነት ጉዞ ርቀት ማብቂያው የት ላይ ይሆን? ጋሽ ትራምፕ እርስዎ እኮ አይሞክሩም አይባልም። ብቻ ደራ እጆ ረዥም ነው እና ከወደ ጀርመን ጣልቃ ገብተው የምንወደውን ዲ ደብልዩ ደግሞ ካልተዘጋ እንዳይሉ። ጋዛንም እኮ ዜጎቹ አይወጡ እና ኮሪዶር ልማት ልስራበት ብለዋል። ፋሲል ናቸው አስተያየቱን የላኩት። መስፍን ጌታሁን ዲደብሊዎች፣ ወቅታዊና ታማኝ መረጃ በማቅረባችሁ የተመሰግናችሁ ናችሁ። እኔ በቆይታዬ የእናንተ ፕሮግራም ተከታታይ ነኝ። የነጋሽ መሐመድን ድምፅ መስማት ይናፍቀኛል። ፕሮግራማችሁን በድምፅ መከታተል ፈልጋለሁ። ፕሮግራማችሁን እንዴት ላገኘ? ሲሉ መስፍን ጠይቀው ነበር። መስፍን ያሉትን አማራጮች በሙሉ በቴሌግራም ልከን ልዎታል ምናልባትም በአሁኑ ሰዓት ተሳክቶሎ የቀጥታ ስርጭታችንን እየተከታተሉ ነው ብለን ተስፋ እናደርጋለን። የመጨረሻው አስተያየት የደረሰን ከሐሜድ ነው። እሳቸውም በወልቃይት ጠገዴ ሰቲት ሁመራ ዞን ለኮብልስቶን መንገድ ማሰሪያ በማለት የወረዳ አመራሮች ሁሉን የመንግስት ሰራተኞች በማስገደድ ላይ ይገኛሉ። ከደሞዛችሁ 50 በመቶ ለማስቆረጥ ፈርሙ እያሉ ነው። ከዚያም አልፎ የመንግስት ሰራተኛው አቅም የለንም፣ በተከታታይ አመት ስንከፍል ኖረናል፣ አሁን የኑሮ ውድነቱ ከብዶናል፣ በራሳችሁ በጀት መሰረተ ልማቱን አከናውኑ የሚል ምላሽ ሲሰጥ ከደሞዝ ማዘግየት እስከ እስራት የሚደርስ ድርጊት እየተከናወነ ነው ይላሉ። ሐሚድ፣ በዚህ ምክንያት በቃፍቲያ ሁመራ ወረዳ የተዘጉ ትምህርት ቤቶች አሉ። ሁለት ትምህርት ቤቶች መጋቢት ስምንት ቀን ዝግ ሆነው ውለዋል የሚል ጥቆማ ሀሜድ ልከውልናል። ሌሎች የአካባቢው ነዋሪዎችም ተመሳሳይ ነገር ከገጠማችሁ ወይም ከታዘባችሁ ጻፉልን ወይም የድምፅ መልእክት ላኩልን። አማሪክ አት ዲደብሊው ዶት ኮም የኢሜይል አድራሻችን ነው። ምልክት መቀበያ ስልክ ቁጥራችን ደግሞ 0049 22 84 29 164995 ነው። የፖስታ ቤት አድራሻችን ዶችቨለ አማሪክ ሰርቪስ 53 110 ቦን ጀርመኒ ነው። እንግዲህ አድማጮች፣ ለዛሬ ያልነው በዚሁ ይጠናቀቃል። ልደት አበበ ነኝ። ጤና ይስጥልኝ።